ከደቡብ ክልል ዲላ ከተማ ወደ ኦሮሚያ ክልል አማሮ ልዩ ወረዳ ሲያመሩ በነበሩ አምስት የጭነት መኪኖች ላይ በተከፈተ ተኩስ ሶስት ሰዎች ሲገደሉ ሌሎች አራት ክፉኛ ቆስለዋል ሲሉ ከጥቃቱ የተረፉ ግለሰቦችና የአካባቢዎቹ ባለስልጣናት ለአሜሪካ ድምፅ ተናግረዋል። ጥቃቱ የተፈጸመበት በምዕራብ ጎጂ ዞን የገላና ወረዳ አስተዳደር በበኩሉ ጥቃቱ የጥቃቱ አድራሾች ኦነግ ሸኔ የሚሏቸው የታጠቀ ሽማቂ ቡድን አባላት መሆናቸውን ገልጸዋል። በኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና መንግስት ኦነግ ሸኔ ሲል የሚጠራው ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን አስተያየትን ለማካተት ያደረግነው ጥረት ግን አልተሳካም። በሌላ በኩል የኦሮሚያ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ መንግስትን ተጠያቂ አድርገዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ያደረሰንን ዘገባ በመቀጠል እናሰማችሁ። ከሁሉም ቀድሞ በመጓዝ ላይ የነበረው ተሽከርካሪ ሹፌር ነኝ ያለው ወጣት ወገን አሸናፊ ስለ ጥቃቱ ተናግሯል። ከዲላ ተነሽ ወደ አማሮ እየሄድን ነበር። እየሄድን እያለ ነው ጥቃት የደረሰብን። ጌርሳ መግቢያ አካባቢ ስንደርስ፣ ብቅ ጥልቅ ወይም መከራ ዳገት የሚባልበት አካባቢ ላይ ነው ጥቃት የደረሰብን። ሁለት ፌሳር፣ ሶስት አይሱዚዎች ነበሩ። እዛ ቦታ ላይ ነው ከላይ ዳገት ከሆነበት ቦታ ላይ ወደ ታች ጥቃት የደረሰብን። ቶክስ ተከፈተብን። መሀል ላይ ከነበረው ሹፌሩን አሯርጠው ወደ ጫካ በገባበት ገደሉ። ያው እኛም ግማሹ ማምለጥ በሚችልበት አቅጣጫ ምሮት ችለ ከጥቃቱ የተረፈበትንም አጋጣሚ ገልጿል። እኔ ከፊት ነበርኩኝ የዛሬ ወር ጥቃት ደርሶብን ነበር፣ እና በዛ አካባቢ ማንም ሲያስቆማችሁ ቁሙ የሚባል መረጃ ነበር የደረሰ። ከማምለጥ የምትሞክሩ ከሆነ ጥቃት ይደርስባቸዋል መቆም አለባችሁ ነበር የተባለው። ከዛን ቆምን። በቆምንበት ነበር አሁንም ጥቃት የደረሰብን። በፊት ልጆች ለማምለጥ ሲሞክሩ ጥቃት ደርሷል። አሁን ደግሞ መቆም ስለነበረባችሁ ተብሎ ስለተናገረ ስንቆምም ጥቃት ያደረሱብን። እኔ ከፊት ለፊት ነበርኩ። በመሀል የነበረው ልጅ ብቻ ትኩረት አድርጎ መሳሪያ የተኮሱበት ወደ ጫካ ገባው ላይ ሲሄዱ እኔ በቆምኩበት ተንበ መልክ ተፈጸመ ያለው የሰብአዊ ግድያና የደረሰውን ጉዳት አስረድተዋል። ከአንድም መኪና የተገኘ ንብረት የለም፣ ሁሉም ተዘርፏል። መኪናዎችም በጥይት የተመቱ አሉ፣ መስታወቶች ተሰባብሯል። ያው ሶስት ሰው ሞተ። ሶስት ሰው ያለው ብና ቃት በከፈቱበት ቦታ ነው። ሹፌሩን አንድ ወህኒ ቤት ገና ወቶ ስድስት አመት ቀር በሚ ተፈቶ ወደ ቤተሰቦቹ ጋር እየመጣ የነበረ ነበር። እሱን ገደሉ። በጥይት ተመቶ ነበረ የመክረፍ አድቫንቴጅ እያለው የሚደርስ ሰው ስላልነበረ በድንጋይ ነው የገደሉት። ሶስተኛው ረዳት ነበረ እንደዚያው

ከአራት ዓመታት በላይ እንዳስቆጠረ የገለጠ ወጣት ወገን ሌላ አማራጭ ስለሌለ ነው መንገዱን የምንጠቀመው ብሏል። ጥቃቱን ሲፈጽሙ አየሁ ስላሏቸውም ታጣቂዎች ተናግሯል። መንገዱ ነው ከተዘጋ ወደ ስድስት አመት አምስት ዓመት ይሆናል። አደጋው እየተከሰተ ነው ሰው እየተመላለሰ ያለው የሚደርስልን አካል ስላልነበረ ሰው በቃ በድፍረት ነው ዝም ብሎ እየነዳ ያለ። የሚደርስልን አካል የለም። ከስር ኖርማል ብሎ ከላይ የመከላከያ ልብስ ነው። ሬንጀር ነበር የለበሱ። እንቅላፍ ላይ ሽርጥ ያሰረነ ሁለተኛው ወደ አራት ሆናል። የሚጠይቀንም አካል የለም። ጥቃት እንደሚደርስ ያውቃችሁ ለምንድን ነው በዛ መንገድ መሄድ የመረጣችሁ? በሌላ አካባቢ ምንም አማራጭ የለንም። በአራቱም አቅጣጫዎች መንገድ የተዘጋ ነው። በዛም ብንሄድ ጥቃቶች ይደርሳሉ። በቀደም ዕለት በዛ ዞረን በምንሄድበት ሹፌር አዙረህ ወደ ውስጥ ገብተን እንፈትሻለን ብለው ሹፌር ላይ ተኩሰው ሹፌር ለመምታት ሲሞክሩ የሚሊሻዎች ደርሰው ተኩሰው ምናምን እንትን ያሉ። ያሁን ዞረን ከሄድንም ጥቃት አለ። የአማሮ ወረዳ የሰላምና የጸጥታ ጽፈት ኃላፊ አቶ ስላሴ ሽሎ ጭነት መኪኖች ላይ ልብረት ጭኖ ሲመጡ በነበሩበት ያው ሰው ላይ ተኩስ የከፈተው በታጠቁ ሀይሎች ጉዳት ደርሷል። በዛም ወደ ሶስት የሚሆን ግለሰቦች ሕይወት ያለፍበት ሁኔታ ነው ያለው። በቁጥር ወደ አራት አሁን ለጊዜው የያዝነው መረጃ የሚያመላክተው አራት ሰው ቆስሎ ወደ ሕክምና ተቋም ላይ እንዳሉ ነው የሚያመላክተው። ከዚህ በፊትም ተመሳሳይ ጥቃት ሲፈጸም መቆየቱን ገልጧል። አካባቢው ያው ለረጅም ጊዜ እነዚህ አይነት ችግሮች ይከሰታሉ። ያው የቆየ የግጭት አዝማሚያዎች አሉ በቀጠናው ላይ ከዚህ በፊትም ያው በተሽከርካሪ ላይ እንደዚህ ጉዳት ያደረሱበት በሰው ላይም እንደዚህ ጉዳት ያደረሰበት ሁኔታ ነው የነበረው። አሁንም በተመሳሳይ መልኩ ጉዳት ያደረሱበት ሁኔታ ነው ያለው። ይህም ብቻ አይደለም፣ በመንገድ ላይ የሚደረግ ብቻም ሳይሆን ህዝቡ መብቶቻቸው እየጠለቁ ባሉበት ቦታ ላይም ይሆናል እንደዚሁ ከብቶች የመዝረፍ እረኞች ላይ ግድያ እና የመሳሰሉ ነገሮች ብዙ ጊዜ እንደዚህ እየተፈጸመብን የቆየ ቀጠና ነው። በየጊዜው ይፈጸማል ያሉትን ጥቃት ማስቆም ያልተቻለበትን ምክንያት ተናግሯል። መፍተም ሊያገኝ ያልቻለው አንዱ በሁለቱም ክልል ላይ የሚገኝ ከመሆኑ አንጻር የድንበር ጉዳዮች አሉ። ድንበርን አልፎ ከመስራት አንጻር ያሉ ክፍቶች አሉ። ስለዚህ ከዚህ አንጻር ሌላ ገለልተኛ አካል እንደ ፌደራል ወይም የክልል የሁለቱም ክልል አመራሮች ጠቃ ገብቶ ጉዳዩን አይቶ ካልሰጡ በስተቀር ባለው ሁኔታ በወረዳ አቅም ብቻ የሚቻል አይደለም። በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳ አስተዳዳሪ ተወካይና የወረዳው የካቢኔዎች ምክር ቤት ምክትል ኃላፊ አቶ አየሌ ጋም ጥቃቱን የፈጸመው ኦነግ ሸኔ የሚሏቸው የታጠቁ ሸማቂ ቡድን መሆናቸውን ገልጧል። ይህን እርግጥ የሰሩ በቀጥታ የታጠቀ ኃይል በአባው ስም የምታገል ሸኔ የሚባል ቡድን ነው። መሀል ገብቶ ጥቃት የፈጸሙት የአማሮና ጉጂ መሀል ገብቶ ነው፣ መንገድ ላይ ጥቃት የፈጸሙት ያን ጥቃት ደግሞ የራሳቸው የፈጸሙት ስለሆነ አሁን ህዝብ ነው ብሎ እያወናብዳሉ እንጂ ቀጥታ ጥቃት የጀመሩት፣ ቅስቀሳ የጀመሩት ከሳምንት በፊት ነው። ጉጂና ማሮን ለማጋጨት መሀል ገብቶ እየሰሩ ያሉ ቡድኑ እያደረሰ ነው ባሉት መጠነ ሰፊ ጥቃቶች ብዙ ቀብላትን መቆጣጠራቸውን ገልጠው ከወረዳዋ አቅም በላይ በመሆኑ የክልልና የፌደራል መንግስት ድጋፍ ጠይቀው የጠባበቁ እንደሆንም ተናግሯል። ያለው ቀበሌ ሁሉ ላይ ህዝቡ በጣም እየተዘረፈ ነው። በየቀኑ በየሌሊቱ ከብቶች እየታረዳል፣ ቤት ይዘረፋል፣ ሰው ይገረፋል፣ ይሞታል። ኦልሬዲ ገላና ወረዳ ስር ያሉት ቀበሌ ሁሉ ተቆጣጥሯል። የቀጥታ ዝርዝርፋ በገንዘብ በህይወት ከባድ ጥቃት እየደረሱ ያሉት እንደ ገላና ወረዳ በጣም ከፍተኛ ችግር ውስጥ ያለው ህዝቡ መቆጣጠር አልቻልንም። መንግስት ጠይቀናል፣ መከላከያ ገብተው እንዲቆጣጠርልን ድጋፍ እየጠየቀ ነው። እስካሁን መድረስ አልቻልንም። የኢትዮጵያ መንግስት በአሸባሪነት የተፈረጀውና ኦነግ ሸኔ እያለ ከሚጠራው ራሱን ደግሞ የኦሮሞ ነጻነት ሰራዊት ከሚለው ታጣቂዎች ቡድን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ መንግስትን ተጠያቂ አድርጓል። በትናንትናው እለት ተፈጸመ ሲል የተባለው ጥቃትና ግድያ በቀጥታ ያልጠቀሱት ቃል አቀባዩ በበርካታ የጉጂ አካባቢዎች የሚገኙ መንደሮች በመንግስት የጸጥታ ኃይሎች ወድመዋልም ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም